የኢትዮጵያ ዜጎች ለማህበራዊና ለፍትህ ፓርቲ ኢዜማ በመላው ዓለም በሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የድጋፍ ማህበር ማቋቋም መጀመሩን አስታውቋል። የማህበሩ አደረጃጀት ስልት የፓርቲውን የተከተለ እንደሆነም ተናግሯል። ኢዜማ በአዲሱ የፓርቲ የምርጫና የስነ ምግባር አዋጅ መሰረት እንደገና ለመመዝገብ እንደማይቸገር የፓርቲው ሊቀመንበር ገልጸዋል። መለስካቸው አመሀ ነው ዝርዝሩን የላከው። ፓርቲው ዛሬ ባወጣው ጋዜጣዊ መግለጫ ላይ ያሰራጨው ጽሁፍ እንደሚያስረዳው ዜግነትን መሰረት ያደረገ የፖለቲካ ስርዓትና ማህበራዊ ፍትህን ለማስፈን ዓላማ ባደረገ የፖለቲካ እንቅስቃሴ በሀገር ውስጥ በሚገኙ የምርጫ ወረዳዎች እንዲሁም በውጭ ሀገራት ኢትዮጵያውያን በሚኖሩባቸው ከተሞች ሁሉ ህዝብን በስፋት እያደራጀ ይገኛል። ከምስረታው ጀምሮ እስከ ዛሬ ድረስ በሀገር ውስጥ አራት መቶ በሚደርሱ የምርጫ ወረዳዎች አባላትንና ደጋፊዎችን እንዳደራጀ የሚናገረው ኢዜማ በመላው ዓለም ከሰባ በላይ በሚሆኑ ከተሞች ዓለም አቀፍ የድጋፍ ማኅበር እያደራጀ መሆኑን ይፋ አድርገዋል። አቶ ኦዮ መሳፍንት የፓርቲው የስራ አስፈጻሚ አባልና የዓለም አቀፍ አባላት ተጠሪ የሚከተለውን ብለዋል። በውጭ ሀገራት የሚኖሩ ኢትዮጵያውያን በሀገራቸው ኢኮኖሚያዊ፣ ማህበራዊ እና ፖለቲካዊ እንቅስቃሴዎች ላይ ተገቢውን ተሳትፎ በማድረግ ለሀገራቸው እድገት ገንቢ አስተዋጽኦ እንዲያበረክቱ በማሰብ የኢዜማ ዓለም አቀፍ የድጋፍ ማህበር ማቋቋምና ማደራጀት ተገቢ ነው ብሎ ያምናል። በመሆኑም የዓለም አቀፍ የድጋፍ ማህበሩን የማቋቋም ስራ ከሰባ በላይ በሚሆኑ በመላው ዓለም በሚገኙና ኢትዮጵያውያን በሚኖሩባቸው ከተሞች ላይ የተጀመረ ሲሆን ማንኛውም የኢዜማ መሰረታዊ የፖለቲካ መርህ በሆኑት ዜግነትን መሰረት ያደረገ ፖለቲካና በማህበራዊ ፍትህ የሚያምኑ ኢትዮጵያውያን ሁሉ በየከተሞች በሚመሰረቱት የድጋፍ ማህበራት አባል በመሆን ለምንወዳት ሀገራችን የበኩላችንን እናድርግ። ከጋዜጠኞች ጥያቄዎች ተሰንዝረዋል። ዓለም አቀፍ የድጋፍ ማህበሩን ለማደራጀት የተፈለገበት ምክንያት ገንዘብ ለማግኘት ይሆን የሚል አይነትም ጥያቄ ተነስቷል። ተግባሩስ ምንድን ነው የሚሆነው? አቶ ኢዮብ መሳፍንት ምላሽ ሰጥተዋል። ዋና ዋና ተግባራቱ ምንድን ናቸው? የዚህ የዜማ ዓለም አቀፍ የድጋፍ ማህበር የሚለውን ለመጥቀስ ሞክረናል። ትንሽ በኢትዮጵያ ውስጥ እንደ ማንኛውም ኢትዮጵያዊ ዜጋ የእነዚህ ሰዎች ድምፅ መሰማት አለበት ብለን እናምናለን። ስለዚህ ድምፃቸውን የሚያሰሙበት ለነሱ ጥቅማቸውን የሚያስከብሩበት ኢንተረስቶቻቸውን ነጎሽት የሚያደርጉበት ዲል የሚያደርጉበት መድረክ ማመቻቸት ወይም ፕላትፎርም ማመቻቸት ነው ዋና የመጀመሪያው አላማው። ሁለተኛ ለኢዜማ የሚሆኑ በእውቀት ረገድ በፋይናንስ ረገድ በተለያዩ እስኪሎችን በማበርከት ረገድ ድጋፍ ማድረግ ነው። ይሄ የድጋፍ ማህበር አላማው ለዚህ ነው። ኢዜማን የሚደግፉ ሰዎች የሚሳተፉበት ስለሚሆን ኢዜማን መደገፍ ነው። የፓርቲው ሊቀመንበር አቶ ይሸዋ ሳሰፋን በበኩላቸው የዜጎች መደራጀት በየትም ይሁን መቼም ለምን እንደሚያስፈልግ ማብራሪያ ጨምረዋል። በነገራችን ላይ አሁን ኢትዮጵያን እንደዚህ የግለሰብ ሀሳብ ወይም የአክቲቪስት ሀሳብ የሚያወዛውዛት የተደራጀ የፖለቲካ ድርጅት ባለመኖሩ፣ ስለዚህ ተደራጅተን ህዝብ በሚያምነው ደረጃ ተጠያቂነት ባለው ደረጃ እንስራ። አክቲቪስት ተጠያቂነት የለበት፣ በእርግጥ ለለውጥ ይሰራል፣ ግን ደግሞ ዛሬ ያለውን ነገር ይቀይር፣ ችግር የለም። ፓርቲ ግን ለሚለው ነገር ሁሉ ኃላፊነት ይወስዳል፣ ምክንያቱም እሱ ራሱ የፖለቲካ ስልጣን ወደ ሙያ ስለሚሄድ እያንዳንዷን እርምጃውን በጥንቃቄ ያደርጋል ማለት ነው። ስለዚህ ሰውን ነው የምንፈልገው፣ ሰባ ከተሞች ጋር ሰዎች ኢትዮጵያውያን እንዲመጡ ያለምንም ልዩነት የዘርም የሃይማኖትም ልዩነት ሳይደረግ ኢትዮጵያውያን እንዲመጡ እንፈልጋለን እንዲመጡ እንዲደራጁ ከዛ በኋላ ያለው ማንም ከማንም የበለጠ ኢትዮጵያ አይደለም። የዓለም አቀፍ የድጋፍ ማህበሩ አደረጃጀት የፓርቲውን የአደረጃጀት ስልት እንደሚከተልም በመግለጫው ተመልክቷል። ፓርቲው ከወረዳ ጀምሮ ወደ ላይ እንደሚገነባ ሁሉ ዓለም አቀፉ የድጋፍ ማህበርም በአሜሪካ፣ በአውሮፓ፣ በመካከለኛው ምስራቅና በእስያ አገሮች የተለያዩ ከተሞች በሚኖሩ ኢትዮጵያውያን የሚዋቀር እንደሚሆን ተብራርተዋል። ይህ ዜማ አዲስ በወጣው የፓርቲዎች የምርጫና የሥነ ምግባር ህግ መሠረት ተመዝግቧል። ለዚያስ ህጎ የሚጠይቀውን የአባልና የደጋፊ ቁጥር ሊያሟላ ይችላል የሚል ጥያቄ ከጋዜጠኞች ቀርቦ ነበረም። የኢዜማ ሊቀመንበር አቶ የሸዋስ አሰፋ መልስ ሰጥተዋል። ኢዜማ ተመዝግቧል፣ ግን አዲሱ አዋጅ የወጣው ኢዜማ ከተመዘገበ በኋላ ነው። ስለዚህ እንደገና ይመዘገባል ማለት ነው። በየትኛውም የእንጆም ህግ ሲወጣ፣ የነጋዴም ህግ፣ ማንኛውም ህግ ሲወጣ የነበሩትም እንደገና ሪጅስተር ያደርጋል ይመስለኛል እና በዛ መሰረት ከተጠየቅን እንደገና እንመዘገባለን። ተመዝገቡ የሚል ጥያቄ ግን አልመጣም፣ እስካሁን ድረስ። ከቁጥሩ ጋር የተያያዘ ግን እኛ እንደውም አንሷል የሚል ነው ያለ። ምክንያቱም በአንድ የምርጫ ወረዳ ሁለት መቶ ሺህ ሰው ነው የሚኖረው አሁን አሁን ባለው ማለት ነው። በሰማንያ ሰባት በነበረው አደረጃጀት መቶ ነው የነበረው መቶ ሺህ ነው የነበረው አሁን ግን ደብል አድርጓል ህዝቡ ሁለት መቶ ሺህ ነው በዛ ውስጥ ለአንድ የምርጫ ወረዳም የሚበዛ አይደለም አስር ሺህ ስለዚህ በእኛ እምነት አስር ሺህ ለአራት መቶ ወረዳ ሲካፈል ወደ ሀያ አምስት ሰው ነው የሚደርስ። ስለዚህ በጣም በቀላሉ ማምጣት የምንችለው ነው። በተጠየቅን ጊዜ ሪሬጅስተር ለማድረግም ዝግጁ ነን። አያሌ ፓርቲዎች በአዲሱ ህግ ላይ ያላቸውን ቅሬታና ከህጉ እንዲወጡና እንዲሻሻሉ የሚፈልጓቸው አንቀጾች እንዳሉ በተደጋጋሚ ገልጸዋል። አዲሱ ህግ አግላይ እንደሆነም አምረው ይናገራሉ። መለስካቸው አምሃ la amurka dims rediyo cardis ababa.